ከቅርብ ጊዜ ወዲህ በማህበራዊ የመገናኛ አውታሮች የሚቀርቡ ጽሁፎች ላይ የተለያዩ ወገኖች ቁርቁስ ይስተዋልባቸዋል። የኢህአዴግ ውስጣዊ ንትርክና ፍጭት ሌላኛው መንጸባረቂያ ናቸው የሚሉም አሉ። አምስተርዳም ነዋሪ የሆኑት የኦሮሞ መብት አቀንቃኙ አቶ ገረሱ ቱፋ አዳዲስ የሚሏቸው መረጃዎች በተከታታይ ለበርካታ ተከታዮቻቸው ያደርሳሉ። እኔ በግሌ ያገኘሁትን በሙሉ አልለጥፍም ያሉት አቶ ገረሱ ቱፋ ሰሞኑን በአዲስ አበባ ዙሪያ ታይቷል ስላሉት ወታደራዊ እንቅስቃሴና በኦህዴድ አመራር ላይ ግድያ ሊፈጽሙ ሲሉ ተያዙ ያሏቸውን ሁለት ሰዎች ፎቶግራፍ ፍና መታወቂያ በፌስቡክ ገጻቸው አሰራጭቷል። አቶ ገረሱ ስለሚያሰራጯቸው መረጃዎች ተአማኒነት እንዲህ ይላሉ። ምንጭን የማምነው ሰው መሆን አለበት። አንዳንድ ጊዜ እንደዚህ አይነት መረጃዎችን ወደ ሬጉላሮቹ ሚዲያ መልቀቅ የራሱ ያንን መረጃ የሚለቀው ሰው ማብራሪያ መስጠት አለበት፣ ማንነቱን ማሳወቅ አለ። በዛ ምክንያት አንዳንድ ሰዎች ወደዛ መስጠት አይፈልጉም። ስለዚህ በሌላ መንገድ እንዲወጣ ያደርጋሉ እና ይህንን ለምሳሌ የነገረኝን ሰው አምናለሁ፣ ግን ያው በአይኔ ወይ ደግሞ በሌላ በሁለተኛ መንገድ ለማረጋገጥ የሚቻልበት መንገድ አይደለም። አቶ ገረሱ ጥራቱ ከመደበኛው የመገናኛ ዘርፍ ጋር ባይወዳደርም የማህበራዊ መገናኛ ዘዴዎች ከቅርብ ጊዜ ወዲህ በመረጃ ልውውጡ ዘርፍ ፈጣን ሆኗል ብሏል። ፈጣን መረጃንም ለሳቸው በሚመቻቸው መንገድ እንደሚያሰራጩ አክሏል። በማህበራዊ የመገናኛ ዘርፎች ላይ በተለያዩ አቀንቃኞች ላይ የሚታየው ቁርቁስ የኢህአዴግ መከፋፈል ነጸብራቅ ነውም አይደለምም ብሏል። በተለያዩ የመረጃ ትስስሮች መረጃዎች እየወጡ ቢሆንም የፖለቲካ አቀንቃኞቹ ቁርቁስ በአገሪቱ ውስጥ የነበሩ የአመለካከት ግጭቶች ነጸብራቅ ናቸው ሲሉ አክሏል። በህብረተሰቡ መካከል ግጭት እንዳይስፋፋ ጥንቃቄ አደርጋለሁም ብሏል። ኢህአዴግ ደጋፊ እንደሆኑ የተናገሩት አቶ አንተነ ረዳይ በበኩላቸው በኢህአዴግ አባል ድርጅቶች መካከል ያለው ሽኩቻ ነጸብራቁ በማህበራዊ የመገናኛ አውታሮች ላይም ይታያል ባይ ናቸው። ኦህዴድ አካባቢ ቀረብ የሚሉ የፌስቡክ አክቲቪስቶች የኦህዴድን አቋም የሚመስሉ ወይም ከነሱ ጋር ባለስልጣናት ጋር ሊንክ ያላቸው ሰዎች ከሚያገኟቸው መረጃዎች የሚመለቹ መረጃዎችን አካውንታቸው ላይ ሲለቁ ታያለ ከዛ ጋር ተያይዞ አሁን ኢህአዴግ አካባቢ የሚታየው የጎራ መደበላለቅ ከአክቲቪስቶች ጋር የሚታይ አይነት መስሎ ይሰማኛል። ጋዜጠኛና ጦማሪ ፍጹም ብርሃኔ በኢህአዴግ ውስጥ ሽኩቻ እንዳለ እስማማለሁ ብሏል። የሽኩቻው ነጸብራቅ በማህበራዊ መገናኛ አውታሮችም ፓርቲ ውስጥ እንዳለው ሽኩቻ ጎራ ለይተው የሚንቀሳቀሱበት አጋጣሚ በብዛት ይስተዋላል ባይ ናቸው። በመረጃ ፍሰት ወቅት ጥንቃቄ ሊደረግባቸው ይገባል ያሏቸውንም ነጥቦች ገልጧል። ብዙ ጥንቃቄ የማይደረግባቸው ህዝብ ከህዝብ ጋር የሚያጋጩ፣ ብሔር ከብሔር ጋር የሚያጋጩ ጽሁፎች የሚጻፉ አብዛኛው ጊዜ ሙሉ ግልጽ የሆነ ኢንፎርሜሽን ካላቸው ሰዎች አይደለም። ብዙ ጊዜ አሁን ህብረተሰባችን የሶሻል ሚዲያ ተጠቃሚው ወጣት ስፔሻሊ ይሄንን እያወቀው የመጣ ይመስለኛል። ልክ ሶሻል ሚዲያ ተጽፈዋል ተብሎ ዝም ብሎ አይሰራጭም። አሁን አሁን በገዢው ኢህአዴግ አባል ድርጅቶች መካከል መቃቃር ተፈጥሯል ከተባለበት ጊዜ አንስቶ የማህበራዊ የመገናኛ ዘዴዎች ላይ የሚወጡ ጽሁፎች ከአንዱ ጥግ ወደ ሌላኛው ጥግ መጓተት ጎልቶ ይታይባቸዋል። የመረጃ ፍሰቱ ውስን ከመሆኑም አንጻር በርካቶች በማህበራዊ የመገናኛ አውታሮች የሚለቀቁ መረጃዎች ላይ ይበልጥ እንዲያተኩሩ አድርጓቸዋል።